አውሮፓና ጀርመን በጀርመንኛ መጠሪያው ፈርዲንስት ክሮይትስ አም ባንደ የፌዴራል ጀርመን መንግስት በፖለቲካ፣ በኢኮኖሚ፣ በባህል እንዲሁም በተለያዩ የእውቀት ዘርፎች ወይንም በበጎ አድራጎት መስክ የላቀ አስተዋጽኦ ላበረከቱ ግለሰቦች የሚሰጠው የክብር ሽልማት ነው። ይህ ሽልማት ዘንድሮ ለትውልደ ኢትዮጵያዊው ዶክተር ጸጋዬ ደግነህ ተበርክቷል። የኢኮኖሚና የአስተዳደር ምሁሩ ዶክተር ጸጋዬ በአሁኑ ጊዜ በታዋቂው የጀርመን መኪና አምራች ኩባንያ በሜርሴዲስ ቤንስ በሰው ኃይል ዘርፍ በብዝሃነት ክፍል በኃላፊነት ይሰራሉ። ከመደበኛው ስራቸው ውጭም በትርፍ ጊዜያቸው በሚያዘወትሩት የጁዶና ጅጁትሱ ስፖርትም ይታወቃሉ። በዚሁ ስፖርት ጥቁር ቀበቶና ከዚያም ከፍ ያለ ደረጃ ያላቸው ዶክተር ጸጋዬ ስልጠናም ይሰጣሉ። በፈታኝነትም ያገለግላሉ። በአሁኑ ጊዜም የዓለም አቀፉ ጂጁትሱ ፌዴሬሽን የስነ ምግባር ኮሚሽን ምክትል ፕሬዚዳንት ናቸው። ለመሆኑ ዶክተር ጸጋዬ ባለፈው ሳምንት የተሰጣቸው ሽልማት ምንድን ነው? እንዴትስ ለዚህ ሽልማት በቁ? ከእርሳቸው አንደበት እንስማ በጀርመን ፕሬዚዳንት የሚሰጠውን ከፍተኛ የሆነውን የክብር መስቀል ኒሻን ነው። ኦርደር ኦፍ ሜሬት ኦፍ ክሮስ የሚባለው ነው የተሸለምኩትኝ። እንግዲህ ይሄ በከፍተኛ አስተዋጽኦ ላበረከቱ በሰብአዊነትን በተመለከተ ሰላምን በማምጣት በተመለከተ፣ ህዝቦች እንዲቀራረቡ በመስራት በስፖርት በተለያዩ መስኮች መልካምና ትልቅ ስራ ያደረጉ ለሚባሉት የሚሰጠው ከፍተኛው የጀርመን ኒሻን ነው። በኮሮና ወረሽኝ ምክንያት ፕሬዚዳንቱ ያንን ለመስጠት ስላልቻሉ የበርሊን የሴናት ሴክሬታሪው ነው ይህንን ሽልማት በጀርመን ፕሬዚዳንት ስም በሳቸው ተወክለው እየሰጡኝ። ዶክተር ጸጋይ እንደሚሉት ለዚህ ሽልማት የበቁት በሶስት ምክንያቶች ነው። አንደኛው በስፖርት ዘርፍ ባደረጉት ነው። እንግዲህ እዚህ ከመጣውን ጀምሮ ለረጅም አመታት በስፖርት ላይ ብዙ ነገሮች አደርጋለሁ። ከዛም አልፌ ማንዴላ እንዳለው ስፖርት ህዝቦችን ያቀራርባል፣ ዘረኝነትን አያውቅም፣ አንድ ያደርጋል የሚለውን ነገር ነው እኔ ከተልም የነበረው እና በስፖርት ሰዎችን ማሳለጥ ማካተት ይቻላል በማለት እዚህ ጀርመን ላይ በሌላ ላይ ብዙ ነገር አድርጊያለሁኝ። ጁዶ እና ጁጁትሱ ስፖርቶች ናቸው። ከጀርመንም አልፌ በዚህ እንግዲህ ዘመናዊ ጁጁትሱን ኢትዮጵያ ያስገብቻለውኝ ረጅም ጊዜ ሆኗል። ጁዶንም አስፋፍቻለሁ። ሌላኛው በእውቀት ሽግግር ላይ ያደረግኩት ነው። በተለይም የፕሮጀክት መኔጅመንት መጽሐፍ በአማርኛ የጻፍኩት አለ። የጀርመን እሴቶችን በመውሰድ እውቀት ለማሸጋገር ብዙ እሰራለሁኝ ብዬ እገምታለሁ። እንግዲህ ጀርመኖች እንዴት ነው ሊያድጉ የቻሉት? ኢትዮጵያስ እንዴት ነው ልታደግ የምችለው? ከነሱ በመውሰድ ሊጠቅምን የሚችለውን በማለት ያስተላለፍኳቸው ብዙ ነገሮች አሉ። ሌላው ደግሞ እዚህ በኮሚኒቲ ውስጥ ብዙ ሰራኋቸው አሉ። ገና ተማሪ እንዳለውኝም ጀምሮ ከጀርመኖች ኮሚኒቲ ውስጥ ነው የነበርኩት በአጋጣሚ ነው። ብዙም ከኢትዮጵያ ኮሚኒቲ ጋር ግንኙነት አልነበረኝም። አሁን ነው የጀመርኩትኝ። በተለይም አሁን የአንዳንድ የአድቮኬሲ ስራዎችን የአባይን ግድብ በተመለከተ ለፓርላማ በመጻፍ ለአንግላ ሜርክል በመጻፍ ከዛ ላይ ግልጽ እንዲደረግ በማድረግ አሁን ብዙ ነገሮችን አደርጋለሁኝ። ከዚህም በተጨማሪ አሁን የኮሮና ወረርሽኝን በተመለከተ አንዴ ለመደብኝና ወደ አስራ ስድስት ተከታታይ ጽሁፎች ጽፍ ያለውኝ ለኢትዮጵያ መንግስትም ግብዓት የሚሆኑ ጻፍኳቸዋለሁ። እዚህ ያለውም የኢትዮጵያ ኮሚኒቲ እሱን በጉጉት እንደሚያው ስረዳ በቃ ማቆምም አቃተኝና በየጊዜው የኮሮና ልምድ ከጀርመን የሚል የሚያስተምርና አሁን ያለበትን ሁኔታ ከተለያዩ ቴክኒካዊ ሜዲካላዊ ሳይሆን እኔ እዛ ሰው ስላልሆንኩኝ ግን ቴክኒካዊ እይታዎችን አስተላልፋለሁ። ኢትዮጵያ ሂጄ ለረፍ ሲሄድ ቢያንስ ሁለት ቀን የፕሮጀክት ሜኔጅመንት የውቅር ሀሳብ ማይንድ ሴት የተለያዩ ሴሚናሮችን ሰጥቼ ነው መጣው። እስከ ዛሬ ድረስ እኔ እንጃ ወደ አምስት መቶ ምናምን ከዛ በላይ የሚሆኑ ትልቅ የፕሮጀክት ሜኔጀሮችን የተለያዩ ኃላፊዎችን በተለያዩ ቦታዎች ተጋብዤ ስልጠና ሰጥቻቸዋለሁኝ በነፃ ማለት ነው። ዶክተር ጸጋዬ ከዛሬ ሰላሳ ዓመት ዓመት በፊት ነበረ በኢትዮጵያ የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ የነጻ ትምህርት እድል አግኝተው ምስራቅ ጀርመን የመጡት ብዙም ሳይቆዩ የበርሊኑ ግንብ ፈርሶ ሁለቱ ጀርመኖች ከተዋሃዱ በኋላ ከበርሊኑ ሁምቦልት ዩኒቨርሲቲ በንግድ አስተዳደር የማስተርስ ዲግሪ ያዙ። በዛው ዩኒቨርሲቲ በረዳትነት ሲሰሩ ከቆዩ በኋላ በኢኮኖሚክስ ወይንም በምጣኔ ሀብት በተለይም የንብረት ባለቤትነት መብትን በመሳሰሉ የኢኮኖሚ ህጎችና በኢንቨስትመንት ላይ ባተኮረ የትምህርት ዘርፍ የዶክትሬት ዲግሪ ለመያዝ በቁ። ባለፈው ሳምንት አሙስ ነበረ በጀርመን ፕሬዚዳንት ፍራንክ ቫልተር ሽታይንማየር ስም በበርሊን ክፍለ ግዛት የሕግ መወሰኛ ምክር ቤት አስተዳደር የውስጥ ጉዳዮችና የስፖርት ክፍል የስፖርት ዘርፍ ዋና ጸሐፊ አሌክሳንደር ድትሴምብርስኪ የክብር ኒሻን ሽልማትና ሽታይን ማየር የፈረሙበት የእውቅና ምስክር ወረቀት ለዶክተር ጸጋዬ የሰጡት በኮሮና ምክንያት ሲገፋ በቆየው የሽልማቱ ስነ ስርዓት ላይ ዶክተር ጸጋዬና ቤተሰቦቻቸውን ጨምሮ አምስት ሰዎች ብቻ ናቸው የተገኙት። በበርሊን ምክር ቤት አስተዳደር የውስጥ ጉዳዮችና የስፖርት ክፍል ውስጥ በተካሄደው የሽልማት ስነ ስርዓት ላይ በጀርመን የኢትዮጵያ አምባሳደር ሙሉ ሰለሞን ተገኝተዋል። አምባሳደር ሙሉ ለዶቼ ቨለ በሰጡት አስተያየት ሽልማቱ ለኢትዮጵያ እንደተሰጠ የሚቆጠር ነው ብለዋል። አርአያ የሚሆን ሲሉ የተሰማቸውን ደስታም ገልጸዋል። ፌዴራል ክሮስ ኦፍ ሜሪት የከፍተኛ አስተዋጽኦ ሽልማት ነው። ከፍተኛ ሽልማት በመሆኑ በሀገሪቱ በፕሬዚዳንቱ የሚሰጥ በጣም ነው ደስ ያለኝ። የኢትዮጵያ ሽልማት አድርገን የወሰድ ነው። ለፍቶ በጥረቱ ያገኘው ስለሆነ ደስ ይላል። የሁላችንም ደስታ ነው። ብዙ ለወጣቶችም አርአያ የሚሆን ነው። የትም ሀገር ሆነን ውጣ ውረድ አልፈን መኖር ብቻ ሳይሆን ከራሳችን ኖረን ለሰውም ኖረን እንደገና ለዓለምም ለሕዝብም አርአያነት ደግሞ ትልቅ ነገር ነው እና ዶክተር ጸጋዬ በጣም ለንትም ቀን እንሰራለሁ አሁን ከመጣ ሁለት አመሳቀው ሌሊት ሁሉ ቀን ቢዚ ነው ስራው፣ ቦታ ትልቅ ቦታ ነው ግን ሌሊት ቁጭ ብሎ የሚያድርበት ጊዜ አለ። የኢትዮጵያ ጉዳይ ሲሆን በኢትዮጵያ ላይ የተሳሳተ ነገር ሲመጣ ይሄ ልክ አይደለም ብሎ ለፓርላማ፣ ለመንግስት አካላት፣ ለሚመለከታቸው ሁሉ ሌሊቱን አንዴ በጀርመንኛ፣ በአማርኛ፣ በእንግሊዝኛ ጽፎኔን ራሴን ይህን ነገር ለውጭ ሲልኝ ከጀርመን ወደ ኢትዮጵያ አማርኛ ሲሆን ተሳስቶ እንደሆን ወደ እንግሊዝኛ ሳስቅ ሳዞረው አሳስቼ እንደሆን ኮንሴፕት ስቶ የሆነው ምን ለማለት ነው የፈለግኩ? እዚህ ላይ ፊ ማለት ነው የፈለግኩት ዘጠኝ ሰዓት አስር ሰዓት ክለሊት ሁሉ እስከ አስራ አንድ መልሰሽ ጸሐፊ እና ስጭኝ ይለኛል አንዳንዴ፣ እና ቁጭ ብሎ ሲያድር፣ እኔም ቁጭ ብዬ የማድርበት ጊዜ አለ። በሱ ሁኔታ የሱ እሱ ቁጭ ብሎ ካደረ እኔ እንዲያውም የመንግስት አካል ሆኜ ለኢትዮጵያ የሚሰሩ ሰዎች ሲገኙ ብዬ ራሴን እየታዘቡ በጣም በሚደንቀኝ እንቅልፍ የሚያጡ ኢትዮጵያ መኖራቸው ደስ ይለኝ ነበር። የጀርመን መንግስት ደግሞ እስካሁን ላረገው አስተዋጽኦ ይህን ሪኮግኒሽን በመስጠቱ በጣም ደስ ብሎኛል። የጀርመን መንግስትም ይህንን አይን ስለኖረው እናመሰግነዋለን። እነዚህ ማየት መበቻሉ ማለት ነው። ኢትዮጵያዊው የታሪክ ተመራማሪና ደራሲ ልዑል ዶክተር አስፋ ወሰን አስራትም በጎርጎሮሳዊ 2016 ዓ.ም ከዛሬ አምስት ዓመት በፊት ይህን የፌዴራል ጀርመን ከፍተኛ የክብር ኒሻን ተሸልመዋል። ለአውሮጳና አፍሪቃ ህጉራትና ህዝቦች መቀራረብ ላበረከቱት ትልቅ አስተዋጽኦ ሽልማቱ የተሰጣቸው ልዑል ዶክተር አስፋ ወሰን እንደሚሉት ዶክተር ጸጋዬ ለዚህ ክብር መብቃታቸው ብዙ ነገሮችን ያሳያል። መቼም ይሄ የሚያሳየው በጣም ከፍተኛ ክብር መሆኑ የማይጠረጠር ነው። ይሄ የሚያሳየው ኢትዮጵያውያን ትውልድ ኢትዮጵያውያን የሆኑ በጀርመን ሀገር የሚኖሩ ወንድሞቻችን እና እህቶቻችን በጀርመን ማህበር ውስጥ ምን አይነት ከፍተኛ ቦታ ይዘው እንደሚገኙና በእውነቱ ከብዙ ዓመት ኑሮ በኋላ የቱን ያህል ከጀርመን ማህበር ጋራ መዋህዳቸውን ነው የሚያሳየው። የጀርመኖችንም ለኢትዮጵያ ያላቸውን ፍቅር የሚያሳይበት አንዱ መንገድ ይሄ ስለሆነ ከመካከላችን እንደገና አንድ ሰው ፈልገው እንዲህ አይነቱን ክብር መስጠታቸው እነሱን ያስመሰግናቸዋል እና በኢንቴግሬሽንም በኩል የሚያደርጉትን አስተዋጽኦ ከፍተኛ ቦታ ያስይዘዋል። ስለዚህ እኔ ራሴ በጣም አድርጎ ነው ደስ ያለኝ። እኔ ተከታይ ሆኖ ዶክተር ጸጋዬ በእውነቱ በብዙ ሁኔታ ለኢትዮጵያውም ኮሚዩኒቲ ብዙ እርዳታ የሰጠና ለሀገሩ በጣም የሚያስብ ልጅ በመሆኑ እጅጉን አድርጌ ነው የተደሰትኩት። እንግዲህ የዶክተር ጸጋዬን ምሳሌ ተከትለው ሌሎችም ኢትዮጵያውያን ወንድሞቻችንና እህቶቻችን የሀገራቸውን ስም በውጭ ሀገር ለማስጠራት የሚያደርጉትን ትግል ሁሉ እንደሚቀጥሉ እና ከፍተኛ ወደፊት ደግሞ እንደዚሁ ከፍተኛ አስተዋጽኦ ያደርጋሉ ብዬ ከልብ አምናለሁ። ኔትሽቴት ኒፍሎይዶ ዶክተር ጸጋዬን በቅርብ የሚያውቋቸው የቀድሞ የስራ ባልደረባ ናቸው። ከዶክተር ጸጋዬ ጋር ጥሩ ጓደኛሞችን ይላሉ። ዶክተር ጸጋዬ ይህን ሽልማት ማግኘታቸው በጣም አስደስቷቸዋል። ለሽልማቱ መመረጣቸውን ከነገሯቸው ሰዎች አንዱ ነኝ የሚሉት እኒህ ፍሎይዶ ዶክተር ጸጋዬን እንዲህ ይገልጿቸዋል በጣም ብልህ ንቁና፣ ተግባቢ ሁሌም ሌሎችም በትዕግስት የሚያዳምጥ ጆሮ ያለው የጀርመናውያንንም ሆነ የውጭ ሀገር ዜጎችን ችግሮች በጥሩ ስሜት የሚረዳ መልካም ሰው ነው። አንድ ሰው ከየት የሚሆን ከየት ለሱ ምንም ልዩነት የለውም። ዮሐንስ ዳክስተር በዓለም አቀፍ የፖሊስ ጁዶ ፌዴሬሽንና ስፖርት ኮሚሽን ዋና የፖሊስ ኮሚሽነር ናቸው። የቀድሞ የአውሮጳ የጁዶ ውድድር አሸናፊ ዳክስተር ከዶክተር ጸጋዬ ጋር ከተዋወቁ 13 ዓመት ሆኗቸዋል። ለዶክተር ጸጋዬ ትልቅ አክብሮት አላቸው። የዓላማ ጽናት ያለው መፍትሄ ለመፈለግ የማይቦዝን ሰው ሲሉ አወድሰዋቸዋል። ለእኔ ዶክተር ጸጋዬ ሀቀኛ ሰው ነው። የተነሳበትን ዓላማ ይዞ የሚቀጥል ሰው ነው። ብዙ የሚያናድዱ ወደ ኋላ የሚመልሱ ነገሮች ቢኖሩም በጁዶ መርህ መሰረት ተስፋ አይቆርጥም። በነገራችን ላይ እውነተኛ የሰብአዊነትም አርበኛ ነው። ሰዎችም መርዳት ይወዳል። ችግር ሲያጋጥም መፍትሄ ለማግኘት ሳይታክት ደጋግሞ የሚሞክር ሁሌም ሰዎች ለተሻለና ዘላቂ እድገት እንዲበቁ የሚያስችል መፍትሄ የሚፈልግ ሰው ነው። ዳክስተር የጀርመን መንግስት ለዶክተር ጸጋዬ የክብር ኒሻን የሰጠው ለኢትዮጵያና ለአፍሪቃ ባደረጉት አስተዋጽኦ መሆኑን ገልጸው በአማርኛ ደግሞ የበኩላቸውን ምስጋና አቅርበውላቸዋል። ዶክተር ልዑል ዶክተር አስፋውሰን ደግሞ ዶክተር ጸጋዬን ወገኖቹን የሚረዳ ጥሩ ኢትዮጵያዊ ነው ያሏቸው። በእውነቱ ታታሪ፣ አገሩን ወዳድ በብዙ ሁኔታ ጀርመን ሀገር በተቀመጠበት ጊዜ በአንድ ሳብጀክት ብቻ ሳይሆን ከብዙ ሁኔታዎች እየተማረ ትምህርትም ለአገሩ ሰዎች እያስተማረ አሁን ስፔሲፊክሊ በኮሮና ጊዜ በሬዲዮም በቴሌቪዥንም እየወጣ ምክር እየሰጠ ብዙ ትምህርታዊ ሁኔታዎች ሁኔታዎችን የፈጸመ ጥሩ ኢትዮጵያዊ ልጅ ነው። የዘንድሮው የጀርመን ከፍተኛ የክብር ኒሻን ተሸላሚ ዶክተር ጸጋዬ ዶቼቨለ የአማርኛውን ክፍል ጨምሮ ለተለያዩ መገናኛ ብዙኃን በልዩ ልዩ ርዕሰ ጉዳዮች ላይ ቃለምልልሶችን በመስጠትና በውይይቶች ላይም ሀሳባቸውንና ልምዳቸውን በማካፈል ይታወቃሉ። ለዚህ ክብር የበቁት ዶክተር ጸጋዬ ባለትዳርና የሁለት ሴቶች ልጆች አባት ናቸው። ዶክተር ጸጋዬን እንኳን ደስ አለዎ እያልኩ በዚሁ የምሰናበታችሁ ሂሩት መለሰ ነኝ። ደህና ቆዩኝ።